ፕሬዚዳንት ዶናልድ ትራምፕና ዴሞክራቱ የቀድሞ ምክትል ፕሬዚዳንት ጆ ባይደንን ፊት ለፊት የሚያጋጥመው የመጀመሪያው የምርጫ ክርክር ማክሰኞ ኦሃዮ በምትገኘው ክሊቭላንድ ከተማ ይካሄዳል። ክርክሩ ሁለቱ ተወዳዳሪዎች ፊት ለፊት ቀርበው እንዲያካሂዱ ከታቀደው ሶስት የክርክር መድረኮች የመጀመሪያው ነው። የዴሞክራትና ሪፐብሊካን ፓርቲ ደጋፊዎች በተቀራራቢ ቁጥር በሚገኙበትና መራጮች ለተፎካካሪዎቹ ያላቸው አመለካከት ከፍተኛ ልዩነት ባሳየበት ኦሃዮን ጨምሮ በጠቅላላ ሀገሪቱ የሚካሄደው የዘንድሮ የአሜሪካ ምርጫ ዘመቻ ማጠቃለያው እየተቃረበ ነው። የክርክሩን ሂደት ለመከታተል ክሊቭላንድ የምትገኘው ዘጋቢያችን ካሮሊን ፕሬትሱ የላከችውን ዘገባ ስመኝ ሸቆየ ታቀርበዋለች። በኦሃዮ ክፍለ ግዛት አንድ መንደር ውስጥ ተሰቅሎ የሚታየው የትራምፕ ስም በትልቁ የተጻፈበት ባንዲራ በአካባቢው ያለውን ፖለቲካ የሚያሳይ የመጀመሪያው ምልክት ነው። በመኖሪያ ቤቷ ባንዲራውን የሰቀለችው የትራምፕ ደጋፊ ዶሎሪስ ጀንቲል ባንዲራውን ለመስቀል ሰግታ እንደነበር ትናገራለች። ይህን ባንዲራ ልስቀል አልስቀል ብዬ ከራሴ ጋር ተከራክሬ ያለው ምክንያቱም ቤቴ ላይ ሊተኮስ ይችላል ብዬ ስለሰጋሁ ነው። ከዛ በኋላ ግን በፍርሃት መኖር የለብኝም ስል ወሰንኩ። መንገዱን ተሻግሮ ደግሞ የጀንቲል የ44 ዓመት ጓደኛ የሆነችው ፓቲ ሉቺ የባይደን ደጋፊ ናት። ያን ኃላፊነት የሚይዝ ሰው ሊመራን የሚችል መሆን አለበት። ጥሩ ሰው፣ እውቀት ያለው፣ ዲሞክራሲያዊ አስተሳሰብ ያለው መሆን አለበት። በአሜሪካ የፕሬዝዳንት ምርጫ ወቅት ኦሃዮ ወሳኝ ክፍለ ግዛት ናት። የትኛውም የሪፐብሊካን ፓርቲ ተመራጭ ኦሃዮን ሳያሸንፍ ፕሬዝዳንት ሆኖ አያውቅም። በ2016 በተደረገው ምርጫ ፕሬዚዳንት ትራምፕ ኦሃዮ ውስጥ ያሸነፉት በስምንት ነጥብ ልዩነት ነበር። በዚህ ዓመት በሚደረገው ምርጫ የተሰበሰበው የመራጮች አስተያየት እንደሚያሳየው ግን ትራምፕ ከተፎካካሪያቸው ከጆ ባይደን የሚለዩት በጣም በትንሽ ነጥብ ነው። በጎረቤቶች አንዳንዴም በቤተሰብ መሀልም ትልቅ የድጋፍ ልዩነት ይታያል፣ የሉቺ ቤተሰቦችን ጨምሮ ግማሾቹ ልጆቼ የትራምፕ ደጋፊዎች ናቸው። እቤት ሁሉ አንጋብዛቸውም አቁመናል። ስንገናኝ ስለ ፖለቲካ እንግዲህ አናወራም እንባባል ና ግን፣ እንገባበታለን እንከራከራለን። ስለዚህ መገናኘቱን አቆምን። በመላው አሜሪካ በትራምፕ ና ባይደን ደጋፊዎች መካከል ያለው ልዩነት ቤተሰብ መሀል ሳይቀር መቃቃር እየፈጠረ ነው። ኬዝ ዌስተርን ሪዘርቭ በተሰኘው ዩኒቨርሲቲ የአሜሪካ ፖለቲካ አስተማሪ የሆኑት ጆ ዋይት ስለ ጉዳዩ ሲያስረዱ እንዲህ ይላሉ። ሪፐብሊካኖቹ በጣም የሚያበሳጫቸው ልጆቻቸው ከተመሳሳይ ጾታ ጋር ወይም ጾታ ከቀየረ ጋር ሊጋቡ የመቻቸው ጉዳይ ነው። ዲሞክራቶች ደግሞ የሚያሳስባቸው ልጆቻቸው ሪፐብሊካን እንዳያገቡ ነው። በፖለቲካ ምርጫቸው ይለያዩ እንጂ ዶሎሪስ ጀንቲል ከፓርቲ ሉቹ ጋር ያላት ጓደኝነት ከፖለቲካው በላይ ነው ትላለች። እኔ ትራምፕን ደግፋለሁ እነሱ ደግሞ ባይደንን፣ እና ምን ይሁን አንዳቸው እንደሆነ ማሸነፋቸው አይቀርም። ከሁለቱ ጎረቤታሞች አሞች ብዙም ሳይርቅ በሚገኘው ኬዝ ዌስተርን ሪዘርቭ ዩኒቨርሲቲ የሚካሄደው የመጀመሪያው የፕሬዝዳንት ምርጫ ክርክር የተካረረ ሊሆን እንደሚችል ጆ ዋይት ይናገራሉ። ምክትል ፕሬዚደንት ባይደን መልካም ተናጋሪ ሆነው ለመቅረብ ሊሞክሩ ይችላሉ። ነገር ግን ትራምፕን ሆን ብለው በማናደድ ጭምር ምን ያክል መጥፎ መሆናቸውንም ማሳየት ይፈልጋሉ። በክሊቭላንድ የሚገኘው የክርክር ቦታ ሁለቱ ተፎካካሪዎች እስካሁን በሰሯቸው ስራዎች፣ የጠቅላይ ፍርድ ቤት ጉዳይ፣ የኮሮና ቫይረስ ወረርሽኝ፣ የምርጫው ሂደትና የኢኮኖሚ ጉዳዮችን ያነሳሉ። በተጨማሪም በዘረኝነት ጉዳይ ዙሪያ ያሉ የፍትህ ጥያቄዎች ያስነሷቸው አመጾች፣ ያስከተሏቸው ብጥብጦችና ዝርፊያዎችም ተጨማሪ ርዕስ ይሆናሉ ተብሎ ይጠበቃል። የትራምፕ ደጋፊ ለሆኑት ጀንቲል ደግሞ ዋና ጉዳያቸው ይሄ ነው። ፕሬዚዳንት ትራምፕን የሚመርጠው ለዚህ ነው። ምክንያቱም ዴሞክራቶቹ እነዚህን ነገሮች አላወገዙም። ትራምፕ ክፉ ናቸው ብዬ ነው ማስበው። ያ ነው የሚያናድደኝ። ደስ የማይሉ ነገሮችን ይናገራሉ፣ በሰው ላይ ይሳለቃሉ። በቅርቡ የተሰበሰበ የህዝብ አስተያየት እንደሚያሳየው ከሶስት አሜሪካውያን መራጮች ሁለቱ ፖለቲካ በቤተሰባቸውና ጓደኞቻቸው መሀል ቅራኔ እንደፈጠረ ይስማማሉ። ብዙዎች ችግሩን ለመፍታት በምርጫው ዙሪያ መነጋገር ማቆማቸውንም ይገልጻሉ። ይልቁንም ሙግቱን ማክሰኞ እለት ለሚካሄደው የሁለቱ ተፎካካሪዎች ክርክር ትተውላቸዋል።